የአሽከርካሪዎች ብቃት ማረጋገጫ በአዲስ አዋጅ መደንገጉን አቶ ዮሐንስ ለማ በፌዴራል ትራንስፖርት ባለስልጣን መንገድ ደህንነት ትምህርትና ግንዛቤ ዳይሬክተር ለዲደብሊ ተናግረዋል። በአዋጁም የመንጃ ፍቃድ አሰጣጥ ሂደቱ በአዲስ አሰራር ተተክቷል ብለዋል። የአሽከርካሪው ዕድሜ፣ የትምህርት ደረጃና የማሽከርከር ልምድ በዋናነት መሻሻል ተደርጎባቸዋል። በዚሁ አዋጅ በአንድ ምድብ ውስጥ ከፍተኛውን የአሽከርካሪውን ብቃት ማረጋገጫ ፍቃድ ለማግኘት የሚቻለው በዚሁ ምድብ ውስጥ ካለው አነስተኛ የአሽከርካሪ ብቃት ማረጋገጫ ፍቃድን በቅድሚያ በማግኘትና በየደረጃው በማሳደግ ነው። የመንጃ ፍቃድ አሰጣት ሂደቱም ተገቢ እንዳልሆነ በተለያዩ ጊዜያቶች ይነሱ ነበር። መስሪያ ቤቱም ይህንኑ ጥናት ካደረገ በኋላ በፊት ይሰራ የነበረውን የመንጃ ፍቃድ አሰጣት ሂደት በሁለት ሺ አስር ላይ ደንብ ሰባ አራት ዛር ሁለት ሺህ አስር ላይ አውጥቷል። በፊት በአንድ ጊዜ የአውቶቡስ መንጃ ፍቃድን ሰው ይይዝ ነበር። አሁን ግን ተጠብቆ የሚሄድበትን የአሰራር ስርዓትን ፈጥረናል። አንድ ሰው የመጀመሪያ ደረጃውን ለምሳሌ አውቶሞቢል መንጃ ፍቃድ ካወጣ በኋላ በቀጣይ ሌላ ስቴፕ ላይ ለመሄድ ሁለት ዓመት መቆየት አለበት። ሰው ለትራፊክ አደጋ ያለው ሪከርድ ታይቶ ከዛ በኋላ ነው አንደኛ ቋሚ መንጃ ፍቃድ የሚኖረው፣ ሁለተኛ ደረጃ ደግሞ ወደ ሌላ ነገር መሻገር የሚችለው። ስለዚህ በፊት ላይ ይሰጥ የነበረው የመንጃ ፍቃድ አሰጣት ሂደታችን ማንኛውም ሰው የጭነት ተሽከርካሪን ተሳቢን ማሽከርከር የሚፈልግ ነገር ከሆነ በቀጥታ ሄዶ ሰልጥኖ በአንድ ጊዜ መንጃ ፍቃዱን ይዞ ተሳቢ ተሽከርካሪ የሚያሽከረክርበት ነበር። ያ ምናልባት በወቅቱ ታሳቢ የነበረው ስፔሻላይዝድ የማድረግ ሁኔታዎች ስለነበሩ ነው። አሽከርካሪውም ከሚጭነው ጭነት አኳያ የተለያየ ስፔሻላይዝድ ማድረግ ስለሚጠበቅበት የሕዝብ እንደ ሕዝብ፣ የጭነት እንደ ጭነት፣ የፈሳሽ እንደ ፈሳሽ መሆን ስላለበት ያ ነበር ታሳቢ ተደርጎ ተቀርጾ የነበረው የበፊቱ አዋጅ። ሆኖም ግን ማንኛውም አዋጅ ደግሞ ሕብረተሰቡን ካልጠቀምና ለሕዝብ ሕብረተሰቡ የማይሆን ከሆነ የማይሻሻልበት ምንም ምክንያት ስለሌለ ነው እንግዲህ የተሻሻለው። የመንጃ ፍቃድ የተግባር ስልጠናው ላይ እክል እንዳለው አቶ ዮሐንስ ጠቅሰው በሕገወጥ መንገድ ሲሰሩ የተገኙ አርባ የመንጃ ፍቃድ ማሰልጠኛ ተቋም እርምጃ እንደተወሰደባቸው ተናግረዋል። የንድፈ ሐሳብ ትምህርቱ ላይ እንብዛም ችግሮች አይስተዋሉም። የተግባር ትምህርቱ ላይ ግን በአግባቡ ያለማሰልጠን፣ ሰዓትን መቆራረጥ፣ አላስፈላጊ የሆኑ ኮራፕሽኖች ወይንም ከገንዘብ ቅብብል ጋር ከሌብነት ጋር የተያዙ ስራዎችን እዛ አካባቢ ላይ ያሉ የቴክኒክ ሰዎች የሚፈጽሟቸው ወይንም የተግባር ከአስተማሪዎቹ ጋር በመመሳጠር የሚሰሩ ስራዎች አሉ። እነዚህን ለማጥራት የተሰራ ስራ አለ። ከፖሊስ ጋር በመቀናጀ በህግ ተጠያቂ እንዲሆኑ የተደረጉ አሰልጣኞችን፣ የእኛም ሰራተኞች እንደዚሁ ይገኛሉ። የአመለካከትና የንቃተ ህሊና ላይ መሰራት አለበት ይላሉ ኤዜድኬ የአሽከርካሪዎች ማሰልጠኛ ተቋም ስራ አስኪያጅ አቶ ዮናስ ካሳይ። በአሽከርካሪዎች የስነ ምግባር ችግር እንደሚስተዋልም ይናገራሉ። በእኛ ተቋም የሚሰጡ የሆነ አይነቶች በመጀመሪያ የስነ ባህሪ፣ ከዛ ቀጥሎ ቴክኒክ ነው፣ ከዛ በኋላ መንገድ ስነ ስርአት ነው። በስልጠናው ላይ የስነ ባህሪ ሰዓት ያንሳል። ምክንያቱም ብዙዎቹን አደጋዎችም የስነ ባህሪ ላይ ነው እሱ ላይ ከተሰራ ብዙ አደጋዎች ይቀንሳሉ። የሚል ሀሳብ አለ። ስልጠናው እንደ የካታጎሪው ይለያያለው። ለምሳሌ አውቶሞቢል የክፍል አስራ አምስት ቀን ነው የሚማሩት፣ ቲዮሪው ማለት ነው፣ ስነ ባህሪ፣ ቴክኒክና መንገድ ስነስርዓት ከዛ በኋላ ከሱ ከወጡ በኋላ ደግሞ ሀያ ሰዓት መስኩን ስልጠና ይወስዳሉ ማለት ነው። ይህን ከወሰዱ በኋላ ብቃታቸው በእኛ ከተረጋገጠ በኋላ መጫሻ ላይ ደግሞ መንገድ ትራንስፖርት ቁናቸው ብሎ ይሰጣል። የህግ ቁጥጥርና ክትትል ማለስ እንደሚስተዋልም አቶ ዮናስ ገልጸው በሚመለከታቸው አካላት ተጠናክሮ መቀጠል እንዳለበት ይገልጻሉ። Allô